ኢትዮጵያ ላጋጠማት ችግር መፍትሄው ህገ መንግስታዊ እንጂ ፖለቲካዊ አማራጭ አይደለም ብሏል። ገዢው ብልጽግና ፓርቲ የመፍትሄ ሐሳብ አለኝ የሚል ካለ ከህገ መንግስታዊ ድንበር ሳይወጣ አማራጩን ማቅረብ ይችላል ብለዋል የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ ከቪኦኤ ጋር ቃለ ምልልስ ሲያደርጉ። በሚቀርቡ አማራጮች ላይ ከማንም ጋር ለመወያየት ፓርቲያቸው ዝግጁ መሆኑን ያሳወቁት አቶ አወሉ በውይይትና በድርድር ስም ጫና ለመፍጠር ማሰብ ተቀባይነት የለውም። ከህገ መንግስታዊ አማራጮች ውጪ ሌላ መንገድ በመጠቀም ስልጣን በአቋራጭ ለመያዝ የሚያስብ ካለ ግን መንግስት ህገ መንግስቱን ለመጠበቅ ሲል ህጋዊ እርምጃ ይወስዳል ብለዋል። አቶ አወሉን ያነጋገረው ሙክታር ጀማል ዝርዝሩን ይዟል። አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም እናመሰግኖታለን። እኔም በጣም አመሰግናቸዋለን። አቶ አወሉ በኮሮና ቫይረስ ኮቪድ አስራ ዘጠኝ ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ የተለያዩ አማራጮች እየቀረቡ ነበር። ከዚህ ቀደም መንግስት ያቀረበውን አማራጭ ተከትሎ የህገ መንግስት ትርጉምን እየሰራበት ይገኛል። መንግስት በአጠቃላይ እስቲ ይህ ሂደት ምን ላይ ደርሷል? ይሄ አሁን ለህዝብ ተወካዮች ህግ ጉዳይ ቋሚ ኮሚቴም ቀርቦ ጠርቆ ከሙላ ጉደል የትርጉም የሚያስፈልጉ አንቀጾችን ተለይቶ ተርጓሚ ኮሚሽን ኮንስቲቱሽናል ኢንኳሪ ቀርቦ ቀጥሎ ደግሞ ለፌዴሬሽን ምክር ቤት ይቀርባል ተብሎ ይታሰባል። በተለይ አሁን እየተነሳ ያለው የህግ ትርጉም የሚለው የሚተረጎመው ህግ አንድ የሀሳብ አለመግባባት መግባባት ወይም መጣረስ ሲኖር ወይ የሀሳብ ግልጸኝነት ሲጎለው ነው። ነገር ግን የአንድ መንግስት ጊዜ የአምስት አመት ገደብ ነው ብሎ በግልጽ አስቀምጧል። ይህ ወዴት ይተረጎማል የሚሉና በጉዳዩ ላይ ያልተግባቡበት አካላቶች እያሉ ይህንን መንገድ እንደ ብቸኛ አማራጭ ይዞ መቀጠል ምን ያህል መፍትሄ ነው ብሎ ያስባል ድርጅቱ? እኛ ሌሎች አካላት ስላመኑ ወይ ስላላመኑ አይደለም። በዋናነት ይህ ሀሳብ ተሻለ ሀሳብ እንዲቀርብ ምክንያቱም ይሄ ሀገር ጠንካራ ሀገር ጠንካራ መንግስት ያስፈልጋታል። ሁለተኛ ደግሞ ኮቪድ መከላከል በራሱ ሌላ ጠንካራ መንግስት ያስፈልጋል። ከዚህ የተነሳ ህገ መንግስታዊ ትርጠቱ ወደ ህገ መንግስታዊ መፍትሄ ያስፈልጋል። ግን የብዙሀኑ ሀሳብ እና እንትን ነው። ሌላ አምስተኛ ሀሳብ ሊባል የሚችል የተለያዩ የፖለቲካ ድርጅቶች እያቀረቡ ይገኛሉ። ለምሳሌ ትብብር ለዲሞክራሲና ህብረ ብሔራዊ ፌዴራላዊ የሚባል ተቋምና እንደዚያውም መድረክ በቅርብ አማራጮቻቸውን ካሳወቁ ድርጅቶች ውስጥ ናቸው። ትብብር ያነሳው ለአንድ ዓመት ሊቆይ የሚችል ከባለሙያዎች ወይንም ደግሞ ቴክኖክራቶች የተዋቀረ መንግስት አስተዳደር እንዲቋቋምና ይህም በካውንስል ክትትል እንዲደረግ የሚል አማራጭ ቀርቧል። ሌላኛው ደግሞ ከመድረክ አኳያ በአጠቃላይ ይህ ችግር ሊፈታ የሚችለው በህገ መንግስታዊ ወይ በህግ መፍትሄ ብቻ ሳይሆን ፖለቲካዊ መፍትሄም ያስፈልጋል። ለዚህ ሲባልም የጋራ የሆነ ተቋም በአስቸኳይ ሊቋቋም ይገባል የሚሉ ሁለት ሀሳቦችን እናያለን። እነዚህን ሀሳቦች ብልጽግና እንዴት ያየዋል? እንዴት ይቀበለዋል? ወይዘ የእኛ ሲጠቃለል ሲጠቃለል ለተፈጠረው ህገ መንግስታዊ ክፍተት ህገ መንግስታዊ መፍትሄ ብቻ ብቻ ነው የሚል አቋም አለን። ይህን ሁሉ ቁጭ አድርጌ፣ ህገ መንግስቱን ቁጭ አድርጌ፣ በራሱም ትልቅ ችግርና ጥያቄ ያለበት ህገ መንግስት ይኸውም በግድ በጋራ የሚያሳስረንን ህገመንግስት መንግስት ቁጭ አድርጌ ወደ ሌላ ገባለሁ ካልክ፣ ሌላ ትርምስ ነው እንደ ሀገር የምትፈጥረው። ስለዚህ ያ እንዳይፈጠር በእኛ በኩል አምስተኛ አማራጭ የተባለው ህገ መንግስት ማይቀፍ ውስጥ ሆነው የሚደረጉ ነገሮች ካሉ ፓርቲያችን አሁንም በሩ ክፍት ነው ለመነጋገር፣ ለመወያድ በራችን ክፍት መሆኑን በዚህ አጋጣሚ ማንሳት እንፈልጋለን። ፖለቲካዊ መፍትሄ ብሎ ያነሱት ለመድረኮችም በአሁኑ ሰዓት ባለንበት ምዕራፍ አንፃር ፖለቲካ ህጉ ህገመንግስቱ እያለ መፍትሄው እያለ ወደ ፖለቲካ የሚያስገደም ምንም ምክንያት የለቱ የእኛ ግልጽ አቋም ነው። ህገ መንግስቱን መፍትሄውን ብቻ ስራ ላይ አውለን ያሸነፈው አካል ስልጣኑ ረከባል። እየተጠየቀ ያለው እነሱ ደሚ ተጨማሪ የመንግስት የስልጣን ዘመን ሳይሆን በቡቡ ኮሮና ምክንያት የባከለውን ጊዜ ለማካፋት እና ምርጫ ለማካሄድ ብቻ ነው። ስለዚህ ይሄ ነው በእኛ በኩል ያለው ምናልባት አሁን መሰል አለመግባባቶች እና ጭቅጭቆች እያሉ የሚጸድቀው የህግ ትርጓሜ ስራ ላይ አዋዋል ላይ በኋላ ችግር አይፈጥርም ወይ? ሌላኛው ደግሞ ገዢው ፓርቲና መንግስት ለውይይት ዝግጁ አይደለም በሮቹን ዝግ ነው የሚያደርገው የሚል ስሞታ በተደጋጋሚ ይቀርባል። ለዚህ እንደ ምሳሌ የሚነሳው ከዚህ ቀደም ምርጫ ቦርድ ጉዳዩን እንደ ሰሚ ብቻ ነገረን፣ ለውይይት መልሰን እንገናኛለን ብለን ስንጠብቅ ውሳኔውን በሚዲያ ሰማን። ከዛ ደግሞ የአማራጮቹን በተመለከተ ጠቅላይ ሚኒስትሩ ምንም አጀንዳ ሳይነገረን ተጠራን፣ በውይይቱ ላይ ሰማን። ሌሎች አማራጮችን የምናቀርብበት ጊዜ ሳይሰጠን ቀጥታ ወደ ስራ ተገባ። ውይይት ሳይሆን እንደ ሰሚ ብቻ እንድንሰማ ነው የሚፈለገው ከመንግስት አንጻር፣ የሚል ተቃውሞና ቅሬታ ይሰማል። ለዚህ ምን መፍትሄ ነው ልታስቀምጡ የምትችሉት? የሚወሰነው ውሳኔ ሕገ መንግስታዊ ውሳኔ እስከሆነ ጊዜ ድረስ ሕጋዊ ውሳኔ እስከሆነ ጊዜ ድረስ የምመለከተው ሕጋዊ አካላት እስከወሰኑ እና ጸደቁ ጊዜ ድረስ ያንን ስራ ላይ መዋል የመንግስት ጉዳይ ይሆናል፣ የሁሉም ዜጋ ግዴታ ይሆናል። እርግጠኛ ነኝ። ሁሉም አካላት ለዚህ መተባበር መቻል አለባቸው። ከዚህ አልፎ አቅርም በኋላ ቀውስ መሬት አውርዳለው እያለ የሚዝት ለዚች ሀገር ትርምስ፣ ቀውስ፣ መፈናቀል፣ ሞት የሚመኛል ካለ በራሱ ምኞት ሆኖ ይቀራል እንጂ በፍጹም አንድ እንች- የተራምዶ ሌላ ችግር እዚህ ሀገር ላይ መፍጠር የሚችልበት ሁኔታ የለም ነው። ሁለተኛ በሩ ዚግ ነው አልተዘጋም። አማራጮችን በኛ በኩል አሳልፌን እናቀርባለን። ለምሳሌ በቅርብ ጊዜ ወሩን ካን ሳይሞራ አስቸኳይ ጊዜ አዋጅ አጀንዳውን ላይ ቁጭ ብለን ተባይተን እንዶርስ ነው የተደረገው። ሁሉም ፓርቲ ተስማምቶ ራሳቸውን ሀሳብ አቅርቦ ነው ይሄዱ። ይህንን ጥሪ ተደርጎላቸዋል ከሁለት ቀን በፊት ነገር ግን በሩ ዝግ ነው የሚለው ነገር የውሸት ወንጀላ ነው። አሁንም አማራጭ ህገ መንግስታዊ አሁን ሀገር ካሉ የመጨረሻ ጥያቄ ማደርገው በአጠቃላይ ካለፉት ስርዓት ጀምሮ ኢትዮጵያ ውስጥ ያሉት ችግሮች የሚመነጩት ከህግ ችግር ሳይሆን የፖለቲካ ችግር ነው። በዚህ ምክንያት የፖለቲካ መፍትሄ ያስፈልገዋል የሚሉ አሉ። ብልጽግና ይህንን እንዴት ይመለከተዋል? እስከ ለውጡ ጊዜ ድረስ ትክክል ነው፣ ሀንድሬድ ፐርሰንት የተባለው ረፍተ ነገር ትክክል ነው። አሁን ግን እንደዚ አይደለም። አሸባሪ አክራሪ ተብሎ ተፈርጆ የተባረረ የተገደበ እንዳይገባ የተከለከለ የታሰረ በአመለካከቱ በፖለቲካ አቋሙ የታሰረ የተከለከለ ግለሰብ ወይ ፓርቲ የለም። ስለዚህ ሜዳው ነጻ ነው፣ ምህዳሩ ክፍት ነው፣ መነጋገር ይቻላል ነው። ስለዚህ መንቀሳቀስ ይቻላል። ፓርቲ የያዘውን አቋም ይዞ ለህዝብ አስተምሮ ከዛ በኋላ ወደ በምርጫ ወደ ስልጣን መምጣት ይችላል ነው። የታፈነ ድምፅ የለ። ማንም እንደፈለገ ሲሳደብ ይውላል። ጠቅላይ ሚኒስትሩ ይሰደዋል። ፓርላማ ሲሰደብ ይውላል። ስለዚህ እስካሁን ለተመት በፊት ነበረ ፖለቲካዊ ችግሩ፣ አሁን ግን ተፈቷል። አሁን ያለን አማራጭ ወደ ዲሞክራሲ የምናደርገው ጉዞ አጠናክረን መቀጠል ነው እንጂ ህገ መንግስትን ቁጭ አድርገህ ባለው ነገር አቶ አወሉ አብዲ የብልጽግና ፓርቲ ቃል አቀባይ ይህን ከኛ ጋር ስለቆዩ እናመሰግኖታለን። በጣም አመሰግናቸዋለን።